ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራቸውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 19 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ አልሳንቶስ ነው። የኦሮሞ ሕዝብም እዛ አካባቢ ያለው የጠየቀው የአዲስ አበባ አስተዳደሩ ሰይኑረን ሰዎችም አይፈናቀሉ አግባብነት ያለው መፍትሄ ይሰጥ ዲሞክራሲ ይኑር ከመፈናቀል በፊት ይወያዩበት፣ ሁኔታውን ይወቁ። መፈናቀል ደግሞ ካለ ሰዎቹ በፍላጎታቸው በደስተኝነት ይሂዱ፣ ዝም ብሎ አይወርወሩ፣ ሰዎች ማህበራዊ ችግር ውስጥ እንዳይገቡ የሚል ጥያቄ ነው ያነሱት። የአዲስ አበባን ማስተር ፕላን እና ኦሮሚያ ውስጥ የተቀሰቀሰውን ተቃውሞ መነሻ በማድረግ ከተካሄደ ውይይት የተቀነጨበ ነው የሰማችሁት። የውይይቱ አንድ ክፍል በዚህ ምሽት ይቀርባል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ አዲሱ አበበ እንደምን አምሽታችኋል። በአዲስ አበባ ከፍተኛ 15 ቀይ ሽብር ተዋና የነበረው ከፈለኝ ዓለሙ በኢሚግሬሽን ወንጀል የ22 ዓመት እስራት ተፈርዶበታል። ብይኑን የሰጠው ባለፈው ወር በሰሜን አሜሪካ ዴንቨር ኮሎራዶ ያስቻለው ፍርድ ቤት ሲሆን የፌዴራሉ ፍርድ ቤት ዳኛ በዚህ ወቅት ዩናይትድ ስቴትስ የሰብአዊ መብት ረጋጮች መጠለያ አትሆንም ማለታቸውን ዜናውን ያደረሰን አሶሼትድ ፕሬስ ዘግቧል። ክፍለኛ አለሞ በተፈረደበት ወቅት ገዳዩን ይቅርታ ጉዳዩን ከመነሻው ጀምሮ የሚያውቁና ይልቁንም ዴንቨር ውስጥ ስሙን ቀይሮ በሚኖርበት ጊዜ ያጋለጡትን አቶ ክፍሉ ከተማን ጨምሮ በፍርድ ቤቱ መገኘታቸው ታውቋል። አልሻባብ በሶማሊያና በኢትዮጵያ ድንበር መካከል በምትገኝ መንደር ላይ በከፈተው ጥቃት ወደ አርባ ያህል ሰዎች መሞታቸው ተገለጠ። የሶማሊያዋ ባኩል ክፍለ ክልል ገዢ ሞሐመድ አብዲ ታል ለአሜሪካ ድምፅ ሶማልኛ አገልግሎት እንደገለጡት እስላማዊ ነውጠኛ ቡድን አቶ የተሰኘችውን መንደር ዛሬ ማክሰኞ ማለዳ ላይ ነው የወረረውና ጥቃቱን ያደረሰው። በገዢው ገለጣ መሠረትም 27 የመንግስት ደጋፊ ሚሊሻዎችና 12 የአልሻባብ ተዋጊዎች ሞተዋል። በመጨረሻም ከተማዋ የመንግስት ደጋፊ በሆኑና ድንበሩን በሁለቱም አቅጣጫ ይጠብቁ በነበሩ ሚሊሻዎች ቁጥጥር ስር ውላለች። የሱዳን ፍርድ ቤት የሃይማኖት ክዳት ፈጽማለች በማለት በስቅላት እንድትቀጣ የፈረደባት የ27 ዓመቷ ማርያም ያህያ ኢብራሂም ሆስፒታል እስር ቤት ውስጥ እንዳለች መውለዷ ተነገረ። ጠበቃዎቿ እንደገለጡት የዓመት ከስምንት ወር ልጅ የነበራት ማርያም ኢብራሂም ዛሬ ማክሰኞ ሌሊቱ ላይ ነው ሴት ልጅ የተገላገለችው። ቅደም ሲል የሱዳን ፍርድ ቤት ማርያም የሀያ ኢብራሂም የክርስትና እምነት ያለው ሰው በማግባቷ ሃይማኖቷን እንክዳለች፣ ዝሙትን ፈጽማለች በማለት ነበር ስቅላት የፈረደባት። ፍርድ ቤቱ ችሎት የቀረበችው ማርያም ኢብራሂም ለዳኛው ክርስቲያን ነኝ ብላ ስትናገር ዳኛው አባስ አልከሊፋ ወዲያውኑ የሞት ቅጣቱን ይፋ ማድረግ ጋቸው ይታወሳል። የናይጄሪያው አክራሪ ቡድን የቦኮ ሃራም አባሎች ናቸው ተብለው የተጠረጠሩ ታጣቂዎች ቡኒ ያዲ በተባለችው ከተማ ላይ ባደረሱት ጥቃት ቢያንስ 45 ናይጄሪያውያን መሞታቸው ተገለጠ። በመቶዎች የሚቆጠሩ ታጣቂዎች በመኪናና በሞተር ብስክሌት ሆነው ሲያበቁ የወቤ ክፍለ ሀገር ውስጥ የምትገኘዋን የሰሜን ምስራቃዊቷን ቡኒ ዮዲ ከተማ ትናንት ሰኞ ሌሊቱን መውረራቸውና ጥቃት ማካሄዳቸው ይታወሳል። አንድ ስሙ ማ እንዳይገለጥ የጠየቀ የናይጄሪያ የጋራ ግብረ ኃይል ምንጭ ለአሜሪካ ድምፅ ሀውሳ አገልግሎት እንደገለጠው በጥቃቱ 24 ወታደሮች ና 21 የፖሊስ መኮንኖች ተገድለዋል። ዜናው አበቃ። አዲሱ ዜናው ላይ ብሽክሌት ስትል ደስ ይላል አጠራር አመሰግናለሁኝ፣ ለዜናህ። ከምሽቱ ሶስት ሰዓት በሀያ ሁለት ና። አዎ ብዙ ጊዜ ብስክሌት ይባላል። ፖሊስ ብስክሌት ያልክ ስትናገር እሰማል። አመሰግናለሁ አዲሱ ለዜናው። ከምሽቱ ሶስት ሰዓት በሀያ ሁለት ና በሀያ አምስት ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪ ና ሰፋ ካሉ ዜናዎች ጋር ደግሞ ይመለሳል። ሌላ ብስክሌት ይዞ አዲሱ። ይህ በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። በአዲስ አበባ የዜና ወኪል የነበረው ሐምዲ ኦላ ኤላናኒ በኢትዮጵያ መንግሥት ተባሯል ሲል የግብፅ የውጭ ጉዳይ ሚኒስቴር መግለጫ የሰጠ ቢሆንም ከኢትዮጵያ የተሰጠ አስተያየት የለም። ሐምዲ ኦ ኤላናኒ አዲስ አበባ ላይ ወኪል የነበረው ለመካከለኛው ምስራቅ የዜና ወኪል ወይም ሜና ነው። ይፋ ያልሆነ አስተያየት የሰጡ አንዳንድ ባለስልጣናት ደግሞ ግብጻዊው ጋዜጠኛ ከመጣበት ዓላማ ውጭ ሲንቀሳቀስ ተገኝቷል እያሉ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የግብጽ የውጭ ጉዳይ ሚኒስቴር አስተያየት የተደመጠው የሀገሩ መንግስታዊ የዜና አገልግሎት ድርጅት ሜና የአዲስ አበባ ወኪል ሐምዲ ኤላናኒ ከኢትዮጵያ መባረሩን ተከትሎ ነው። በሀገራቸው የመገናኛ ብዙሀን የተጠቀሱት የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብድላቲ እንዳሉት ለኢትዮጵያ መንግስት ያቀረቡት የማብራሪያ ጥያቄ በይፋ የተላከ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር በጋዜጠኛው ሐምዲ ኤላናኒ ከሀገር መባረር ላይ ማብራሪያ እንዲሰጠን ጠይቀናል ነው ያሉት። ዘሚድሊስት ኒውስ ኤጀንሲ ወይም በአጭሩ ሜና በመባል የሚጠራው የግብጽ መንግስታዊ ዜና አውታር ባወጣው መግለጫም በዜና ወኪሉ መባረር ተቃውሞውን አሰምቷል። ሐምዲ ኤላናኒ የአዲስ አበባ ቢሮ ኃላፊ መሆኑን የገለጸው የዜና አገልግሎቱ ከሀገር እንዲወጣ በመደረጉ ማዘኑን አስረድተዋል። እርምጃው በውጭ ሀገራት ለሚገኙ ሪፖርተሮች ከለላ ከመስጠት አንጻር ያሉትን ዓለም አቀፍ ልምዶችና አሰራሮች የሚጻረር ነው ብሏል። በሁለቱ ህዝቦች መካከል ያለውን ታሪካዊ ግንኙነት የሚጻረር ነው ሲልም አስረድተዋል። የመንግስታዊው የግብፅ የዜና አገልግሎት ወኪል ከኢትዮጵያ የተባረረው የህዳሴውን ግድብ አስመልክቶ በሁለቱ ሀገራት መካከል ያለው ልዩነት በቀጠለበት ወቅት ነው። ሐምዲ ኤላናኒ ራሱ ወደ አዲስ አበባ የመጣውም ይህ ልዩነት ጎልቶ እየወጣ በነበረበት ወቅት ነው። ከእርሱ ቀደም ብሎ የነበረውን ባልደረባውን በመተካት፣ የኢትዮጵያ መንግስት እስካሁን በጉዳዩ ላይ በይፋ የሰጠው አስተያየት የለም። ይፋ ያልሆነ አስተያየት የሰጡ አንዳንድ ባለስልጣናት ግን ግብፃዊው ጋዜጠኛ ከመጣበት ዓላማ ውጭ ሲንቀሳቀስ መገኘቱን ይገልጻሉ። በዚህ ላይ የሚሰጥ ሰፊ ማብራሪያ ካለ በቀጣይ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ። እስክንድር ወደ ተከታዩ ቅንብር እንለፍ። በአዲስ አበባ ማስተር ፕላን ዙሪያ በቅርቡ ኦሮሚያ ውስጥ የተቀሰቀሰውን ተቃውሞ መነሻ ያደረገና በማስተር ፕላኑና ቋንቋን መሰረት ባደረገ ያከላለል ዙሪያ ከሶስት የኦሮሞ ተወላጆች ጋር የተደረገው ውይይት ተከታይ ክፍል ቀጥሎ ይቀርባል። እንግዶቹን በጋራ ያወያዩ ትዝታ በላቸውና አዲሱ አበበ ናቸው። ቶሮንቶ ዶክተር ቡሻ ታአ መምህር የነበሩ አልፎ አልፎም ተጋባዥ ሌክቸረር ናቸው፣ በምርምር ስራ ላይ ነው የሚገኙት። ዶክተር ደምሴ ኦሉመ ደግሞ በማኔጅመንት መስክ የግል አማካሪ ስራ ላይ ነው የሚተዳደሩት፣ ሙያዊ ትንታኔ ወይም ምክር የሚሰጡ ናቸው። ዶክተር ግዛቸው ቴሶ ከኖርዌይ ያው ከዚህ ቀደም አቅርብ ናቸዋል። የከተማ ልማትና አስተዳደር ማህበራዊ እድገት ምሁር ናቸው። በተለይ በዚህ በከተማ ልማት መማን ነው በማስተር ፕላን ላይ ልዩ ጥናት አድርገው ጥናታቸውን ደግሞ ለህዝብ ያቀረቡ ምሁር ናቸውና ለዚህ ለተነሳንበት ጉዳይ እናንተ በሆነት ተገቢ ሰዎች ናችሁ ብለን እናምናለን። እና እናመሰግናለን፣ ስለተገኛችሁልን፣ በጣም እናመሰግናለን። እኛም ለተሰጠ ጊዜ እናመሰግናለን። በጣም እግዚአብሔር ይስጥልን። እንደው ጥያቄ እንድጠይቅ ትስታ ከጋበሽኝ የነገሩ መነሻ እንደምታውቁት የአዲስ አበባ ማስተር ፕላን ነው ተቃውሞ ደግሞ ፊንፊኔ ዙሪያ ያሉ አምስት ስድስት ክልሎች ሱሉልታ፣ ቡራዮ፣ መናገሻ፣ ለገጣፎ ለገዳዲ፣ የመሳሰሉት ዱከም፣ ሰበታን ጨምሮ ከኦሮሚያ ክልል ተወስደው ወደ አዲስ አበባ ሊቀላቀሉ ነው በሚል ሲሆን ይሄ እዚህ መዘዙ እንግዲህ መነሻው ማስተር ፕላኑ ነው እና በዚህ ላይ ምን ያህል ግንዛቤ ያላቸው እውነት ይሄ ለተነሳው ተቃውሞና ለጠፋውም ህይወት ምክንያት ሊሆን ይገባዋል ወይ? በዛ ላይ ምን ትላላችሁ? ወደ ዶክተር ግዛቸው ሳልሄድ አዲሶቹ እንግዶች ብትጀምሩ ዶክተር ቡሻ ከእርሶ ልጀምር ከቶሮንቶ። አዎ። በመጀመሪያ ደረጃ ህይወታቸው ለጠፋው እግዚአብሔር ነፍሳቸውን ማር፣ ለቆሰሉትም እንደዚሁ ጽናቱንና ብርታቱን ሰጥቶ ያድናቸው እንላለን። በመጀመሪያ ደረጃ እነዚህ የኢትዮጵያ ልጆች ናቸው ሁላቸውም። ለዚህ ድረስ ነገር መደረግ አልነበረባቸውም። ሁኔታው ግን በእውነቱ ለመናገር ከተፈለገ አሁን ጥያቄው የከተማ ልማት ጉዳይ ነው ወይስ የፖለቲካ ጉዳይ ነው የሚለውን፣ ሁሉም ሰው እያንዳንዱ ሰው የራሱ የሆነ ግምት ይኖረዋል። የኦሮሞ ህዝብም እዛ አካባቢ ያለው የጠየቀው አዲስ አበባ ውስጥ አዲስ አበባ አስተዳደር ውስጥ ሰው ይኑረን፣ ሰዎችም አይፈናቀሉ፣ አግባብነት ያለው መፍትሄ ይሰጥ፣ ዲሞክራሲ ይኑር ከመፈናቀል በፊት ይወያዩበት፣ ሁኔታውን ይወቁ። መፈናቀል ደግሞ ካለ ሰዎቹ በፍላጎታቸው በደስተኝነት ይሄዱ፣ ዝም ብሎ አይወርወሩ፣ ሰዎች ማህበራዊ ችግር ውስጥ እንዳይገቡ የሚል ጥያቄ ነው ያነሱት በመጀመሪያ ደረጃ እና በእኔ ግምት እንግዲህ ጥያቄዎቹ አዲስ አበባ የገባው ቃል አለ። የኦሮሞ ትምህርት ቤቶች የኦሮምፋ ማስተማሪያ ትምህርት ቤት እንከፍታለን ተብሎ በሁለት ሺ አምስት የገቡት ቃል አለ እሱን አላደረጉም። ወዘቴ የመሳሰሉት ነገሮች ናቸው። ይሄንን ያመጣው ዋናው ግን፣ ዋናው ለዚህ ሁሉ መዘዝ መሰሪው የብሄረሰብ ፖለቲካ ነው። የብሄረሰብ ፖለቲካ ሀገሪቷን ከፍተኛ ንቅንቅ ውስጥ ከቶ ህዝቡን እርስ በራሱ አብሮ ተዋዶ ተጋብቶ ስንት ዓመት የኖሮን ለዚህ እያናቆረ የመጣ ጉዳይ ነው። ስለዚህ ይሄንን እንግዲህ ህብረተሰብን በብሔረሰብ ሳጥን ውስጥ ከት ምንም ያህል ልትመራ ብትሞክር እንኳን ሩቅ ልትሄድ አይችልም። አይኒ ላይ ይፈነዳል። እና ኢህአዴግም አሁን እየደረሰበት ያለው ይሄ ነው። ይሄ ግን ለወደፊቱ ኢትዮጵያን ችግር ውስጥ እንዳይከት እያንዳንዳችን የትኛውም ብሔረሰብ ውስጥ ያለን ህዝቡ አንድነት ላይ ኖሯል። አንድ ህዝብ ነው፣ አንድ ኢትዮጵያ ህዝብ ህብረተሰብ ነው። ችግሩን ለመፍታት ጥረት ማድረግ ያለብን ይመስለኛል። ሁላችንም ችግሩን እንዳይባባል፣ ጋዝ ላለመጨመር ውሃ አፍሰን ችግሩን እንድንፈታል የምናደርግበትን መንገድ መቀየስ ያለብን ይመስለኛል። እሺ እሺ። ዶክተር ቦሻ እናመሰግናለን። ትዝታ ነኝ ከአዲሱ አበበ ጋር አብሬም። የማስተናግደው ቀጣዩን እድል ለዶክተር ደምሴ ኦሉማ እንሰጣለን። አንድ ነገር እዚህ ላይ ማስታወስ ያለብን የኢትዮጵያ መንግስት የክልሉ መንግስትም ቃል አቀባይ እንዲሁም ደግሞ የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም የዚህን የማስተር ፕላን ጉዳይ ከተቃዋሚዎች የሚነሳውን ከተማሪዎች የሚነሳውን አስተባብለዋል። ገና በጅምር ያለ ነገር ነው ሕዝብ ለማነጋገር እየተዘጋጀን ነው ብሎ እንዲያውም ሚዲያውን ነው ወይም መገናኛ ብዙሃንን ነው የወቀሱት። ይሄን በማራገብ ይሄንን ጨምሮ ስለ ተማሪዎቹ እንቅስቃሴ እርስዎ ደግሞ የታዘቡት ምንድን ነው ያለው ከመንግስት ስለተሰጠውም መልስ? አመሰግናለሁ ወንድሜ ዶክተር ቡሻ እንዳለው በጨቅላ እድሜያቸው ለተቀጩ ወጣት የዩኒቨርሲቲ ወንድሞቻችን እና እህቶቻችን ያለኝን ሀዘኔታ ለወላጆቻቸውና ለመላው ለኢትዮጵያ ሕዝብ መግለጽ እፈልጋለሁ። ከዚያ በመቀጠል በእውነቱ ምንም አይነት ነገር ሲፈጠር በስልጣን ላይ ያለው ስርአት የሚምለውና የሚገዘተው በህገ መንግስቱ ነው። ይህ ገ መንግስት አንቀጽ ሰማንያ ዘጠኝ ቁጥር ስድስት እንደሚለው የሀገር ልማት ፖሊሲዎችና ፕሮግራሞች በሚዘጋጁበት ወቅት መንግስት ህዝቡን በየደረጃው ማሳተፍ አለበት ይላል። የህዝቡንም የልማት እንቅስቃሴ መደገፍ አለበት ይላል። ከዚያ በመቀጠልም አንቀጽ ዘጠና ሁለት ቁጥር ሶስት ላይ የህዝብን የአካባቢ ደህንነት የሚመለከት ፖሊሲና ፕሮግራም በሚነጠፍበትና ስራ ላይ በሚውልበት ጊዜ የሚመለከተው ህዝብ ሁሉ ሀሳቡን እንዲገልጽ መደረግ አለበት ይላል። ይሄ ሳይደረግ ከምርጫ ሺ ዘጠኝ መቶ ዘጠና ሰባት ወይም ሁለት ሺ አምስት ጀምሮ በአዲስ አበባና ዙሪያ ሰፊ የመሬት ወረራ እየተካሄደ ነበር። ይህንንም ከስርዓቱ ጋር አብረው ሲያገለግሉና ሲያቀነቅሉ የነበሩ ወገኖች እነሆ እጅግ የሚያስፈራና የሚሰቀጥቅ መረጃዎችን እያወጡ ነው ያሉት። በአጠቃላይ በልማት ስም የኢትዮጵያ ገበሬዎችን በተለይም በአዲስ አበባ ዙሪያ ያሉ የኦሮሞ አርሶ አደር ገበሬዎችን ለማፈናቀል የተደረገው እንቅስቃሴ በልጆቻቸው በተማሪዎች ዘንድ ቁጣን ማስነሳቱ ወላጆቻችን ከዚህ ቀደምም እየተገፉ እየተጠረጉ የሄዱበት ሁኔታ ስላለ ይህ እንዴት ይሆናል ብሎ መጠየቅ ሕጋዊ ጥያቄ ነው። ይህ ብቻ አይደለም። እነዚህ ተማሪዎች ደግሞ ጥያቄ ሲያቀርቡ ለእነሱ መልስ መሰጠት የነበረበት በመግደል፣ በማሳደድ፣ በማሰር ጥይት አልነበረም። በአግባቡ ይህን ጥያቄ አድምጦ ተገቢውን ምላሽ መስጠት ነበረበት። በመጨረሻ ይህ ከቀድሞም ጀምሮ የተጀመረው የጎሳ ፖለቲካ ምን ያህል አደገኛ እንደሆነና ኢትዮጵያን የማይጠቅም መሆኑንም የተረጋገጠበት ሌላኛው ሶስተኛው ክፍል ነው። ለምሳሌ መልካም አስተዳደር የሚለውን ከሕገ መንግስቱ ቀጥሎ የሚያነሱት ነው። መልካም አስተዳደር ሊገለጽ የሚችለው በትምህርትና በሚዲያ በስልጣን ላይ ያለው አካል ህዝቡ ተቻችሎ ተከባብሮ ልማትን ማፋጠንና መስራት እንዲችል ነው። ነገር ግን እየተደረገና እየሆነ ያለው ከዚህ በተቃራኒው ስለሆነ በዚህ መልክ ነው የምመለከተው። አመሰግናለሁ። መልካም። ዶክተር ግዛቸው ከአንድ አድማጅ ጥያቄ እንደውም ባለፈው ማክሰኞ ለአየር ያበቃ ነው ጥያቄ አለ ከዛ እነሳና እሱን ከመለሱልኝ በኋላ ቀደም ሲል ዶክተር ቡሻ ከቶሮንቶ ለዚህ ሁሉ ምክንያት የሆነው ለዚህ ሁሉ እልቂት ምክንያት የሆነው የብሔረሰብ ፖለቲካ ነው ብለዋል። እዛ ላይ ያለዎትን አስተያየትም ይሰጡኛል። መጀመሪያ ግን የአድማጭ ጥያቄ እናሰማ። እንደምን አላችሁልኝ። በቅድሚያ እድል ከሰጣችሁኝ ላመሰግናችሁ እወዳለሁኝ። ለአዲስ አበባ ማስተር ፕላን ላቀረባችሁት እንግዳ ዶክተር ግዛቸው ቴሶን በጥንቃቄ ተከታትያለሁኝ። እጅግ በጣም ከልብ ከልብ አመሰግናቸዋለሁኝ። ትክክለኛውን ነገር ነው ያስቀመጡት፣ እና ለእሳቸው ምስጋና ድረስ ለማለት ነው። እጅግ በጣም አመሰግናለሁኝ። መልካም ጊዜ። ጉቱ ነኝ። ጠና ቪዎች እንደምን አላችሁ? ሰሞኑን እንግዲህ በተፈጠረው በአዲስ አበባ ማስተራት ላይ ዶክተር ግዛቸው ቴስም ከኖርዌይ ይመስለኛል አቅርባችሁ ነበረ። እና ሙያዊ ትንታኔ እሳቸውም ደግሞ በዚህ በከተማ ላይ ከፍተኛ ትምህርት እንደወሰዱ አድርጋችሁ ስታቀርቡ ነበር። እውነት ነው፣ በጣም ነው የምናመሰግነው። ይሄ አድማጮቻችሁ ግንዛቤ እንዲያገኙ ለማድረግ የተደረገው ጥረት ግን እሳቸው የሙያዊ ትንታኔ እንዲሰጡ ተብለው እኔ የኢህአዴግን የተቃዋሚውን ደጋፊ አይደለሁም። ግን የፖለቲካ መልስ ሲሰጡ ፖለቲካዊ መልስ ሲሰጡ ይሰማ ነበረ እኔ ምንድን ነው ሀሳቤ ሙያዊ ትንታኔ ሊሰጥ የመጣ ሰው ጥያቄም ጠይቆ ያላችሁት በሙያ ላይ ነው እንጂ በፖለቲካ ላይ አልነበረም። ግን እሳቸው ከሙያዊ ትንታኔ ወጥተው ወደ ፖለቲካ መ ሊሰጡ ነው የሚታየው እና ይሄ የእናንተን ሙያዊ ትንታኔ ለመስጠት ቀርበው ለምን እንደዚህ ፖለቲካ ውስጥ ገቡ የሚለው ላይ ነው እና እሱን ከመለሱ በኋላ የዚህ ሁሉ ምክንያት ደግሞ የብሔረሰብ ፖለቲካ ነው ባሉት በዶክተር ቡሻ ላይ አስተያየት ካለው ይሰጡናል። ሌሎቻችሁ መመለስ የፈለጋችሁት ጥያቄ መመለስ ይችላላችሁ። እሺ፣ በጣም ጥሩ። ፖለቲካ መልስ የሰጠውበት ምክንያት ፕላኒንግ ራሱ ፖለቲክስ ነው፣ ፖለቲካል አክቲቪቲ ነው የሚባለው። ራሱ ፕላኒንግ ምንድን ነው? ተፈጥሮ አንዱን መብት ይነካና አንዱን ሀብት ይሰጠዋል አንዱን ሊያደየይ ይችላል። አንዱን ጎድቶ አንዱን ሊያተርፍ ይችላል። ስለዚህ ፖለቲካዊ ነው። ሁለተኛ ነገር ደግሞ ኢንተሬስት አለ። የህዝብ ጠቀሜታ አለው፣ የግል ጠቀሜታ አለ፣ ቫሊው አለ። እነዚህን የሚነካ ነገር በሙሉ ፖለቲካዊ ነው። ያንን የመቃወም የማስኬድ አክቲቪቲዎች በሙሉ ፖለቲካዊ ናቸው። ይዘቱን አጀማመሩ ውይይቱ አላበቃም። ክቡራትና ክቡራን አድማጮች፣ ተከታዩን ክፍል በነገው ምሽት ዝግጅታችን ይዘንላችሁ እንቀርባለን። ተከታዩ ዝግጅት ጤና ቀመስ ይሆናል። የወንዶች ያለመገረዝ ችግር ለኤችአይቪ መተላለፍና መዛመት አመቺ ሁኔታ ከሚፈጥሩ ነገሮች አንዱ ነው ተብሎ ይታመናል። ቪኦኤ ውስጥ የተካሄደ ቪኦኤን እና ሌሎችም ዓለም አቀፍ ስርጭቶችን በሚያስተዳድረው ቢቢጂ ወይም ብሮድካስቲንግ ገዥዎች ቦርድ የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ እቅድ ፔፕፋር፣ እንዲሁም የአሜሪካ ድምፅ ራዲዮ ጣቢያ በጋራ ያዘጋጁት ሴሚናር ኤችአይቪን ለመከላከል በፈቃደኝነት ላይ የተመሰረተ የወንዶች ግርዛት አስፈላጊ መሆኑን አንስቶ አወያይቷል። ልብ ይበሉ፣ የሴት ልጅ ግርዛት የሚባል ነገር የለም። የሴት ልጅ አካላት በስለት በሹል ወይም መሰል መሳሪያዎችና ቁሳቁስ መነካት ጨርሶ የለባቸውም፣ ለሕይወቷ እጅግ በጣም ጎጂ ናቸውና። በሴሚናሩ ላይ ከተናገሩት መካከል የጆንስ ሃፕኪንስ ዩኒቨርሲቲ መርሃ ግብሩ ጀፓይጎ ረዳት ሜዲካል ዳይሬክተር ዶክተር አዳሙ ትዕግስቱን አነጋግሬ ነበር። ዶክተር ትዕግስቱ ስለ ልምዳቸው በመናገር ይጀምራሉ። ላለፉት አራት አምስት ዓመታት በኤች አይ ቪ መከላከል ፕሮግራሞች ላይ ሲሰራ ነበር የቆየሁት። በተለይ ደግሞ በሜይል ሰርከምስሽን በእኛ ወንድ ልጅ ግርዛት፣ የወንድ ልጅ ግርዛት በደቡብ እና ምስራቃዊ አፍሪካ የሚደረገውን ፕሮግራም እሱን በማካሄድ ላይ ነው ያለሁት ኢትዮጵያ ውስጥ ለስምንት ዘጠኝ ዓመታት በኤች አይ ቪ መከላከል ፕሮግራሞች ስሰራ ቆይቻለሁ። በተለይ ከኤች አይ ቪ ከእናት ወደ ልጅ እንዳይተላለፍ በሚደረጉ ጥረቶች ከጤና ጥበቃ ሚኒስቴር ጋር በመሆን እና ከክልል ጤና ቢሮዎች ጋር በመሆን ለአራት ተከታታይ አመታት ሰርቻለሁ። ሶ ከመጀመሪያው የፕሮግራም አጀማመር ጊዜ ጀምሮ አሁን ትልቅ ደረጃ እስኪንደስደስ ባለበት ሁኔታ ላይ ብዙ ተሳትፊ አለሁ ከጀፓይጎ ከጤና ክልል ጤና ቢሮዎች ጋር በመተባበር ማለት ከዛ በተጨማሪ ግን ከዩኒቨርሲቲዎች ጋር በተለይ ትልቁ ስራ የነበረው ከዩኒቨርሲቲዎች ጋር በመስራት የኤችአይቪ መከላከልን ትምህርት ተማሪዎች፣ ነርሶች፣ አዋላጅ ነርሶች እና ሐኪሞች ከመውጣታቸው በፊት ሁሉንም የኤችአይቪ መከላከልና የኤችአይቪን ሕክምና ጠንቅቀው አውቀው እንዲወጡ ለማድረግ በትምህርቱ ዘርፍም ሰርተናል። ጆፓይጎም፣ ጤና ጥበቃ ሚኒስቴርም ሌሎችም ዓለም አቀፍ ድርጅቶች ጋር በመሆን ወደ ስምንት ዓመት ያህል ሰርቻለሁ። በዛ ላይ ዶክተር ትዕግስቱ ለመሆኑ የወንድ ልጅ ግርዛት ለኢትዮጵያ ችግር ነው እንዴ? ኢትዮጵያ እንደምታውቀው በሃይማኖትም በባህልም የወንድ ልጅ ግርዛት በብዛት የሚከናወንባት ሀገር ናት። አብዛኛው የኢትዮጵያ ክልሎች ከሰባ በመቶ ከሰማንያ በመቶ የሚሆኑ ወንዶች በልጅነት ጊዜያቸው ይገረዛሉ። በጻነት ብዙ ጊዜ እውነት ነው። ብዙ ጊዜ ኤግዛክትሊ፣ ስፔሻሊ በሰሜን ኢትዮጵያ አካባቢ አይ ቲንክ ከሃይማኖት ጋር ባለውም ተጽዕኖ ከድሮ ልጆች በተወለዱ በሰባት ቀን ውስጥ ወይም በሁለት ሳምንት ጊዜ ውስጥ እንዲገረዙ ቤተሰቦች ያደርጋሉ። ያ ባህል ነበረ ለረጅም ጊዜ ። ስለዚህ ግርዛት ያን ያህል የሚታሰብበት ጉዳይ አልነበረም እስከ ቅርብ ጊዜ ድረስ ግን ኢትዮጵያ አቆጣጠር ሁለት ሺህ ይመስለኛል የጤና ጥበቃ ሚኒስቴር እና ሌሎችም የመጀመሪያውን መረጃ ከተለያየ ቦታ ስለ ኤች አይ ቪ መረጃ ሲመለከቱ የኤች አይ ቪ ተኞችን ቁጥር በሚመለከቱበት ጊዜ አንድ ያልተለመደ ነገር ተመልክተዋል። ምንም እንኳ ሌሎች አገሮች ክልላቸው ውስጥ የሚገኙ ሰዎችን ያንን በተመለከቱ ቁጥር ከሌሎች ክልሎች በተለየ የጋምቤላ ክልል የኤች አይ ቪ ቁጥሩ ጨምሮ ነበር የተገኘው በሌላ በምንም አይነት ምክንያት ማስረዳት አልተቻለም ነበር ስለዚህ አስታውሳለሁ በሶስት አመት አራት አመት በፊት ምናልባት ይሄ ነገር ካልመገደዝ ጋር የተያያዘ ነው በሚል የጤና ጥበቃ ሚኒስቴር ከጋምቤላ ጤና ቢሮ ጋር በመተባበር ፕሮግራሙን ከጀፓይጎ ጋር ተባብረው እንደጀመሩት አስታውሳለሁ እና የመጀመሪያውንም ጥናት ለማድረግ ጋምቤላ ሄጄ ነበር ከአዲስ አበባ ዩኒቨርስቲ መምህራን ጋር በመተባበር ሁኔታውን ለማጥናት ስለዚህ ፕሮግራሙ ለጋምቤላ ብቻ ነበር የተጀመረው ግን በሌሎቹ የኢትዮጵያ ክልሎች ያኔ ያህል ችግሩ አለ ተብሎ አይታመንም። እና አሁን የጋምቤላ ሁኔታ ምንድን ነው? ባለፉት ሶስት አመት ተኩል ጀፓይጎ ከጋምቤላ ጤና ቢሮ ከኢትዮጵያ የቀዶ ሕክምና ማህበር ጋር ና ከጤና ጥበቃ ሚኒስቴር ጋር በመተባበር ብዙ ጤና ባለሙያዎችን ግርዛት አይቪ መከላከል በሚል ስልጠና አድርጎ ነበረ። ከዛም በተጨማሪ ደግሞ የተወሰኑ ጤና ጣቢያዎችና ሆስፒታሎችን መርጦ ፕሮግራሙ እንዲጀመር አድርጎ ነበር። እና አሁን እንደውም ዓለም አቀፍ የኤች አይ ቪ እና የግርዛትን ፕሮግራም ማደግ ስትመለከት ኢትዮጵያ ካሉት ጥቂት ሀገሮች ብዙውን በመስራት ነው የምትጠቀሰው። ምክንያቱም አንደኛው የነበረን አጋጣሚ ምንድን ነው ኢትዮጵያ ውስጥ ማተኮር የነበረብን በአንድ ክልል ብቻ ነው። ሳውዝ አፍሪካ ብትሄድ መላው አገሩ መግረዝ ነበረበት። ሶ ቁጥሩም፣ ዝቅተኛ መሆኑ አንድ ክልል ላይ ማተኮሩ የጤና ጥበቃ ከሌሎች ድርጅቶች ጋር ተባብሮ በአንድ ላይ ይህንን ማድረጉ ጋምቤላ ውስጥ የሚጠበቅበንን መሸፈን የሚገባንን በግርዛት ከሰባ በመቶ በላይ ሄደናል። ምናልባት በደቡብና ምስራቅ አፍሪካ ከኛ ጋር ወይም ከኢትዮጵያ ጋር ሊስተካከል የሚችለው ኬንያ ነው። ኬንያም እንደዚሁ እንደ ኢትዮጵያ በአንድ ክልል ላይ በአንድ ህብረተሰብ ላይ ብቻ ያተኮረ ስለነበረ፣ ስለዚህ አንዳንድ ጊዜ እንደውም ከኢትዮጵያ ያሉ ሌሰኖችን ወይም ልምዶችን ሌሎች ሀገሮች የተገበሩበት ሁኔታም አለ በአንድ ወቅት ከሌሎች ሀገሮች የልጆችን በህፃንነት ጊዜ የሚደረገውን ግርዛት ለመማር ብዙ ሰዎችም መጥተው ኢትዮጵያ ከጀፓይ ጋር በመተባበር ተምረው የሄዱበት አጋጣሚም አለ ከጥቁር አንበሳ ሆስፒታል ጋር በመተባበር ኢትዮጵያ በግርዛት ላይ ምንም እንኳን እንደ ሌሎቹ ሀገሮች ችግሩ የሰፋ ባይሆንም ችግሩ ባለበት ቦታ ላይ ግን በአጥጋቢ ሁኔታ መፍትሄ ይሰጣለች ማለት ይችላል ይህንን ፕሮግራም የምታካሄዱት በአፍሪካ ደረጃ ወይም በአለም አቀፍ ደረጃ ኤች አይ ቪን ለመከላ መከላከል በሚደረግ ጥረት ውስጥ እገዛ ያደርጋል በሚል ነው። ከዚህ ጋር ግን ተያይዞ ግርዛት በራሱ ኤች አይ ቪ መከላከል ያስችላል የሚል ግንዛቤ ወይም አስተሳሰብ እንዳይኖር የምታደርጉ ጥረት አለ? በጣም ጥሩ ጥያቄ ነው። እንዳልከውም ግርዛት ኤች አይ ቪን ለመከላከል ከሚደረጉ መፍትሔዎች አንዱ ነው። ግርዛትም የሚባለው ነገር በየሀገሩ ለምሳሌ ሲተገበር ይሄ በቀዶ ሕክምና የወንድ ልጅ ብልት ላይ ያለውን ትርፍ ስጋ በማንሳት ብቻ ኤች አይቪ እንከላከላለን የሚል አይደለም መልእክቱ። መልእክቱ ከግርዛቱ ጋር ተያይዞ ወጣቶች ባለቤቶቻቸው የቤተሰብ አባላቶቻቸው በሙሉ አንደኛ በኤች አይቪ ዙሪያ ትምህርት ይሰጣቸዋል። እሱ ብቻ ሳይሆን ወጣቶቹ ከመገረዛቸው በፊት የምክር አገልግሎት ይሰጣቸዋል ከምክሩ በመቀጠልም ደግሞ ለኤችአይቪ ምርመራ እንዲያደርጉና ከተገረዙም በኋላ ማድረግ የሚገባቸውን ጥንቃቄ የኮንደም አጠቃቀምንም የባህሪ ለውጥንም አስመልክቶ ተደጋጋሚ የሆነ የሕክምና ጣቢያን የመጎብኘትን አስመልክቶ በጣም ተተኩሮ የሚሰራበት ስራ ነው። ስለዚህ በተቻለ መጠን ሰዎች የተሳሳተ እውቀት እንዳይኖራቸው ስለ ግርዛት የዓለም ጤና ድርጅት ያዘጋጃቸው ብዙ የማስተማሪያ መጽሐፍቶችና ዶኪመንቶች አሉ። እሱም ነው ግርዛትን በተለየ ሁኔታ አጥጋቢ ውጤት እንዲያሳይ ያደረገው ብዬ አምናለሁ። ስለዚህ ግርዛት በግርዛትነቱ ብቻ ሳይሆን አብሮ ተያይዞት ያሉት የምክርና የምርመራ አገልጋሎቶችም ናቸው እየጠቀሙ ያሉት። የተከበራችሁ አድማጮች ለቀሪው የውይይታችን ክፍል ከዶክተር ትዕግስቱ ጋር በነገ ምሽት ዝግጅታችን እንመለሳለን። አሁን ከምሽቱ አንድ ሰዓት ከ26 ደቂቃ ሆኗል። አዲስ አበባ ላይ አንዳንድ አጠራጥር ያሉ መረጃዎችን ላካፍላችሁ። ነገ ረቡዕ ግንቦት 20 አብዛኛው የኢትዮጵያ ክፍሎች ዝናባማ እንደሚሆኑ የኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ያሳይቷል። የአዲስ አበባ ከፍተኛ ሙቀቱ 26፣ ዝቅተኛው 14 ዲግሪ ሴልሺየስ ነው። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ33 ሳንቲም ተመንዝሯል። ከታሪክ ማህደር አጠራጠር ያሉ መረጃዎች ደግሞ የሳን ፍራንሲስኮ ታላ ታላቁ ጎልደን ጌት ድልድይ የተከፈተው ልክ የዛሬ 69 ዓመት በዛሬዋ ዕለት ማለት በ1929 ዓ ም ነበር። ልክ የዛሬ 303 ዓመት በ1695 ዓ ም በዛሬው ዕለት በኢትዮጵያ አቆጣጠር ድንቋና ግዙፏ ውብ ከተማ ሴንት ፒተርስበርግ ወይም ሳንክት ፒተርቡርግ፣ ሌኒንግራድም ተብላ ትጠርታለች፣ በታላቁ ጴጥሮስ ዛር ተቆረቆረች። እስከ ዝግጅታችን ፍጻሜ ከጥላሁን ገሰሰ በምሽት ጨረቃ በንጋት ፀሐይ ጋር ተዋጩ። ዝግጅቱን የመራልን ኃይሉ ታምራት ነው። የቴክኒክ መሐንዲሱ አልሳንቶስ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰለሞን አባተነኝ እስከ ምሽቱ ሶስት ሰዓት ጤና ይስጥልኝ። መልካም ምሽት።